ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በሀያ ሁለት እና በሀያ አምስት ሜትር ባንዶች፣ መካከለኛ ሞገድ በየቀኑ ከምሽቱ ሶስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አባቴ ከሞተ በኋላ ሶስት ወንድሞቻችን አርፈዋል። ሌላ ልጅ ሳትወስድብኝ እኔን ውሰደኝ የዘወትር ጸሎቷ ነበር እና ስምንት ነበር ነው የቀረ ነው። በጣም የምትፈራውም ስንታየሆን ነበር። አቶ ታድለ ይብነቃቸው ይባላሉ። በቤታቸው ስለደረሰ ያልተለመደ አጋጣሚ ነው ያውጉን። አዎ፣ እናትና ልጅ በሰዓታት ልዩነት ብቻ ግን በአንድ ቀን ስለማለፋቸው አጋጣሚ የክብር ንጉሥ አንተነህና፣ ሺ ዓመት ንገሥ፣ ዙፋንህ ይጽና፣ አቻም የለህም በምድር በሰማይ ለእኔ ነው መንከራተት መስቀል ተሸክመ ማውረድ ያኔ የደም እግዚአብ ዛሬም የፋሲካ በዓል ዳግም ፋሲካ እየተከበረ በመሆኑ ካደመጣችኋቸው ከሶስት ማለትም ከካቶሊካዊት ከወንጌላዊትና ከኦርቶዶክስ ዘማሪያን ጋር እንወያያለን። መጽሐፉ ለንባብ የበቃው ገጣሚ ኤፍሬም ስዩም በግጥሙም በውይይትም አብሮን ያመሻል። ንጉሴ አክሊሉም በአንድ በጽኑ ከታመመ እውቅና ድንቅ አርቲስት ጋር ይወያያል። ውድ የራዲዮ መጽሔት አድማጮች የከበረ ናፍቆት ሰላምታችን ይድረሳችሁ። ዝግጅቶቹን በቅደም ተከተላቸው በማቀናበር ቴሌላይም ቤክ በአዘጋጅነትና በአስተባባሪነት ደግሞ እኔ ያሉላከብንና ከብንና እኔም አዲሱ አበበ አብረናችሁ እስከ አራት ሰዓት ነው እንቆያለንና አብራችሁን ቆዩ። እሁድ ሚያዝያ 19 ቀን 2006 ዓ ም የእምነቱ ተከታይ ለሆናችሁ አድማጮቻችን እንኳን ለዳግም ትንሣኤ አደረሳችሁ እንላለን። ዜናውን አስቀድመን እንመለሳለንና ጠብቁን። እንደምናመሻችሁ አድማጮቻችን ዜናውን የማነብላችሁ አዳኒ ፍስሃዬ ነኝ። አዲስ አበባ ውስጥ ፖሊስ ከትላንት በስቲያና ትላንት አንዳንድ ጋዜጠኞችን ጨምሮ ስምንት ሰዎችን በቁጥጥር ስር እንዳዋለ ተሰማ። አብዛኞቹ ዞን ዘጠኝ የተባለ ቡድን አባላት እንደሆኑ ታውቋል። እስካሁን ባለው ጊዜ ታሳሪዎቹ ከቤተሰብም ሆነ ከወዳጅ ዘመዶቻቸው እንዳልተገናኙ የቅርብ ምንጮች ገልጸዋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በፖሊስ ከተያዙት ስምንቱ ውስጥ ሰባቱ የተያዙት ሚያዝያ 17 ቀን 2006 ዓ ም በተመሳሳይ ጊዜ ማለትም ከምሽቱ ወደ 11 ሰዓት ተኩል አካባቢ እንደነበረ ታሳሪዎቹን በቅርብ የሚያውቋቸው ምንጮች ለቪኦኤ ገልጸዋል። የእያንዳንዳቸው ቤት ተፈትሾ ካበቃ በኋላም ማዕከላዊ ተብሎ ወደሚታወቀው ስፍራ መወሰዳቸውን እነዚሁ ምንጮች ይናገራሉ። በዚሁ ቀን የታሰሩት አቶ ተስፋ ዓለም ወለየስ፣ ፎርቹን ለተሰኘው የእንግሊዝኛ ሳምንታዊ ጋዜጣና አዲስ ስታንደርድ ለተባለ የእንግሊዝኛ መጽሔት ይሰራ የነበረ አቶ ዘላለም ክብረት፣ በአምቦ ዩኒቨርሲቲ የህግ መምህር አቶ በፈቃዱ ኃይሉ አቶ ናትናኤል ፈለቀ፣ አቶ አቤል ወበላ፣ ወይዘሪት ማህሌት ፋንታሁን በጤና ጥበቃ ሚኒስቴር የምትሰራ ዞን ዘጠኝ የተባለ ቡድን አባላት ሲሆኑ በድረ ገጾች ላይ የሰብአዊ መብቶችን በተመለከተ የተለያዩ መጣጥፎችን ያቀርቡ እንደነበረ ታውቋል። አቶ አስማማው ኃይሉ ሌላው ታሳሪ ደግሞ አዲስ ጉዳይ ለተሰኘው መጽሔት ከፍተኛ አዘጋጅ ነው። በትናንትና ዕለት የተያዘችው ወይዘሪት ኤዶም ካሳዬ ቀደም ሲል እምቢልታ በተሰኘ ሳምንታዊ ጋዜጣ ላይ ትሰራ እንደነበረ፣ ከዚያ ወዲህ ደግሞ በዕለታዊው አዲስ ዘመን ጋዜጣ ላይ ትሰራ እንደነበረ ምንጮቹ ገልጸዋል። እነዚህ ለታሳሪዎቹ ቅርበት ያላቸው ምንጮች ለቪኦኤ እንደገለጹት እስከ ዛሬ ድረስ እስረኞቹን በአካል ማየት እንደማይቻልና ምርመራቸውን እስኪያጠናቀቁ ድረስም በዚሁ እንደሚቀጥል ፖሊስ ገልጾላቸዋል። ፖሊስ እስረኞቹን ለምን እንዳያዛቸው እስከዛሬ ይፋ መግለጫ አልሰጣም። ይሁንና ዛሚ 90.7 በተሰኘ ኤፍኤም ሬዲዮ ጣቢያ ወይዘሮ ሚሚ ስብሀቱ ባቀረቡት አንድ ዝግጅት የፖሊስ ምንጮቻቸውን በማጥቀስ ተጠርጣሪዎቹ አርቲክል 19 ከተባለ ድርጅት ጋር ግንኙነት እንዳላቸው፣ በተለያዩ የውጭ ሀገሮች እየሄዱ ስልጠና እንደወሰዱና በሀገሪቱ ትርምስ ለመፍጠር ይሰሩ እንደነበረ ሲናገሩ ተደምጠዋል። በህቡ ተደራይቶ ከግብፅና ከሻእቢያ ለዚሁ ተግባራቸው ማከናወኛ ገንዘብ እንደተቀበሉም ገልጸዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከመንግስት ባለሥልጣኖች ጋር ግንኙነት ያላቸው ጋዜጠኞች ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት የመንግስት ባለሥልጣኖች ስለ እስራቱ ጉዳይ ነገ መግለጫ ይሰጣሉ። የሮማ ካቶሊክ ቤተ ክርስቲያን መሪ ርዕሰ ሊቃነ ጳጳሳት ፍራንስስ ርዕሰ ሊቃነ ጳጳሳት የነበሩትን ዮሐንስ 23ኛንና ዳግማዊ ዮሐንስ ጳውሎስን ዛሬ በቅዱስ ጴጥሮስ አደባባይ በተደረገ ስነ ስርዓት ቅዱሳን እንዲሆኑ አውጀዋል። ሁለቱን የቀድሞ ርዕሰ ሊቃነ ጳጳሳት ወደ ቅዱስነት ከፍ ለማድረግ በተደረገው ስነ ስርዓት አንድ ሚሊዮን የሚሆኑ ሰዎች የቅዱስ ጴጥሮስ አደባባይንና የቅዱስ ጴጥሮስ አደባባይንና የሮማ መንገዶችን አጣቦ ታይተዋል። በሥነ ሥርዓቱ ወቅት ቅዱስነታቸው እየታወጀላቸው ዮሐንስ ጳውሎስ ደምና የዮሐንስ ቆዳ በቤተ መቅደሱ እንዲቀመጥ ተደርጓል። አማኞች የቅዱስነት ክብር እንዲሰጡት የሚደረግ ስነ ስርዓት እንደሆነ ታውቋል። በምስራቅ ኡክራይን በሩሲያ ደጋፊ ቡድኖች የተያዙ አውሮፓውያን ተቆጣጣሪዎች ዛሬ ይፋ ወጥተው እንዳልተጎሳቆሉ ገልጸዋል። እነሱን ለማስፈታት ድርድር እየተካሄደ ነው። ከአውሮፓ ጸጥታና ትብብር ድርጅት የተወከሉት ተቆጣጣሪዎች መሪ ኮሎኔል አሌክስ ሽናይደር በጥሩ የጤና ሁኔታ እንደሚገኙ ስሎቪያንስክ ላሉት ጋዜጠኞች ተናግረዋል። የተቃዋሚዎቹ ስምንት ወታደራዊ አዛዦች የጦር እስረኞች ናቸው ይላሉ ሽናይደር፣ ለፖለቲካ ዓላማ እንደተያዙ ገልጸዋል። የአውሮፓ ጸጥታና ትብብር ድርጅት ራሳቸውን በስሎቬኪያ ከንቲባነት ከሰየሙት ቪያቸስላቭ ፖኖማሪያዮቭ ጋር ወታደራዊ ተቆጣጣሪዎቹን ስለ ማስፈታት ጉዳይ እንዲነጋገሩ አንድ ተደራዳሪ ቡድን ወደ ምስራቅ ኡክራይን ልኳል። አድማጮች፣ ዜናው እዚህ ላይ አበቃ! የጅራፍ ንቅሳት ከጀርባ ላይ ያለው የጅራፍ ንቅሳት እኛን የመውደድህ የዘላለም እስራት የፋሪስ የሳዶቅ ያለማመን ደባ ከፊት የወጣው የደም ጎርፍና አምባ ለአንተ ስቃይ ናቸው፣ ለእኛ ግን ደስታ መከራ ነውና የመዳን አለኝታ ምራቅና ቡጢ ጅራፍና ሐሞት ላይ ደስ የማይል የስቃይ ደም ግባት እኒ ናቸው ውበት የጌታ ደም ግባት። ጉዴን ያላያችሁ እኔ ልንገራችሁ ድምፁን ላሰማችሁ ፍቅሩን ላሳያችሁ አይኑ ፍቅር ያለቅሳል፣ ጎኑ ደም ይረጫል፣ ጽህሙ ተነስቷል፣ እሱ ሜዳ ወድቋል። የፍቅር ንጉስ ነው ይቅርታን ይሰዋል፣ ከፍቅር ትከሻው የአለም ደዌ ናዝዟል። ከጀርባው ላይ ያለው የጅራፍ ንቅሳት፣ እኛን የመውደዱ የዘላለም ምስራት ለእርሱ ስቃይ ናቸው፣ ለእኛ ግን ደስታ መከራው ነውና የመዳን አለኝታ የሰው ልጆች ግፍረት ኃይሉን አይቀንስም፣ ስለ እርሰው ምድከሙን ክብሩን አያወርድም። ስሙ መሃሪ ነው፣ ስሙ ይቅርታ ነው የፈረሱን ብርታት ብቃቴ ነው የሚል ብዛቱን ተማመ የሚታበይ ልውድ በእርሱ ስም ይወድቃል፣ በስሙ ይጣላል። ስሙ ሁሉን ሳይ ነው ሁሉንም አድራጊ ታላቁን የሚጠለታና አስተዋጊ ውዴን ያላያችሁ እኔ ልንገራችሁ ፍቅሩን ላሰማችሁ ከጀርባው ላይ ያለው እራስ ምክሳት እኛን የመውደዱ የዘላለ መስራት ለእርሱ ስቃይ ናቸው ለእኛ ግን ደስታ መከራው ነው እና የመዳና አለኝታ እናም ጌታችሁ ነኝ ያመኑት የወጉ ሚዩ በደም የተረጩ ልብሶችን ለብሰ አሜን ፍቅራችን ወይ አሜን ንጉሳችን አሜን የማርያም ልጅ በደም የተረጩ ልብሶችን ለብሰ አሜን ፍቅራችን ወይ ናለን ተመልሰ ከጀርባው ላይ ያለው የዝራት መከሳት እኛን የመውደዱ የዘላለ ምትራት ለሱ ስቃይ ናቸው ለእኛ ግን ደስታ መከራው ነው እና የመዳን አለኝታ። ዛሬም የገጣሚ ኤፍሬም ስዩምን ግጥም በራሱ አንደበት ሰማ። የዛሬዋ ርዕስ የጅራፍ ንቅሳት ትባላለች። እናመሰግናለን። ወደ ኋላ ላይም ተዋኔ ማን ነው ወይም ምንድን ነው ብለን አራተኛ ስራው በሆነው መጽሐፉ ላይ ያለ ርዕስ ነውና በጥቂቱ እናወያየዋለን። ይህ ከስቱዲዮ ለብድራት የተሰኘውን መዝሙር ያሰማን ሊቀ ልሳናት ዲያቆን ቸርነት ሰናይ ሲሆን በውይይታችን ከኪዳነ ምሕረት ግዕዝራኤት ካቶሊካዊት ቤተ ክርስቲያን ዘማሪት በልዩ መልአኩ እናም ከፊላደልፊያ የኢትዮጵያ ወንጌላዊት ቤተ ክርስቲያን ዘማሪት ቤተልሄም ወልዴ ይገኛሉ። ጤና ይስጥልን እንግዶቻችን፣ እንኳን ለብርሃነ ትንሣኤ አደረሳችሁ። መነሻ ጥያቄያችንን ለቤት ነው ያቀረብ ነው። የዘንድሮ የትንሣኤ በዓል እንዴት ነው ያከበርሽው? ቤት የትንሣኤን በዓል እያከበር ነው ያው ፓስተራችን የእግዚአብሔርን ቃል የመስቀሉን ፍቅርና ስለ ትንሣኤ ትምህርት አካፈለን። እኛም ደግሞ የአገር ባህል ልብስ ለብሰን በምስጋና በእልልታ እግዚአብሔርን እያመሰገንን አሳልፈነዋል። በልዩስ እንዴት ነው? በካቶሊክ ቤተክርስቲያን ያከበራቸው የዘንድሮ የትንሣኤ በዓል በጣም ደማቅ በሆነ ቆንጆ በሆነ ሁኔታ በያሬዳዊ ዜማ በቁመት ተጀምሮ በስርዓተ ቅዳሴ ተደርጎ ረዘም ያለ በዓል የትንሣኤ ቅዳሴ ከዛም በመጨረሻ እንደገና በያሬዳዊ ዜማ በሽብሸባ በጣም ደማቅ በሆነ ሁኔታ ነው የተከበረው ቅዳሴ እንደ ኦርቶዶክስ በመንፈቀ ሌሊት ወይም ከሌሊት ስድስት ሰዓት ተገብቶ ነው የሚያልቀው አንድ ነው አይደለም ሚጀመረው ዛ ሚጀመረው ያልቀው ያ ወደ ትሪ ኦክሎክም ከዛ በኋላ ከሌሊት ዘጠኝ ሰዓት አካባቢ ያው በትንሣኤ ሰዓት ዘመርሽ የዛ ቀን አዎ ምን ዘመር መዝሙሮችን ዘምረናል። አንድ ንስማ ፋሲካ ነው ዛሬ። አንድ መዝሙር አሰሚን። እሺ። የክብር ንጉሥ አንተነህና ሺ ዓመት ንገሥ ዙፋንህ ይጽና፣ አቻም የለህም በምድር በሰማይ፣ ሺ ዓመት ንገሥ ሆነህ የበላይ እግዚአብሔር ይገባሃልና እግዚአብሔር ይገባሃልና እግዚአብሔር ይገባሃልና እግዚአብሔር ይገባሃልና። አቻይ ለህኮ ስትረታ አቤት ጌታ ያንተስ ችሎታ የዘላለም ሹመት ሲያንስ ነው። ንጉሶይ በትባል ምንድን ነው? አቻይ ለህኮ ስትረታ አቤት ጌታ ያንተስ ችሎታ የዘላለም ሹመት ሲያንስ ነው። ንጉሶ ሆይ በትባል ምንድን ነው? እግዚአብሔር በጣም ድንቅ ነው። ይሄን ነው የዘመርሽው፣ አንዱ ከዘመርሻቸው አንዱ ይሄ ነው። አዎ ሶሎ ሳይሆን ያው አንድ ላይ በህብረት። ዋና ዘማሪ አንቺ እንደሆን ሰምቻለሁ፣ ልክ ነኝ? ማይክሮፎን ስለሚይዝ ቸሬ። የት ነው እንዴት ነው አከባበሩ አልልህም። የኢትዮጵያ ኦርቶዶክስ ክርስቲያን ስለማቅ፣ የት አከበርክ ዘንድሮ? እንዴት ነበር የአንተ ፋሲካ? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያው የትን ሳይባል ለየት ባለ ሁኔታ ነው ብዙ ጊዜ ያው እንደሚታወቀው የሚከበረው ሰሞነ ሕማማትን ጀምረን የስቅለት በዓል በደመቀ ሁኔታ ነው የጌታን መከራ በማሰብ እየሰገድን እንደዛ አሳልፈናል። ትንሳኤው ደግሞ ከእሱ ጋር የመነሳታችን ምስጢር ስለሆነ በታላቅ ድምቀት ነው የሚከበረው እና ሁለት ቤተክርስቲያን ያገለገልኩት በአንድ ሌሊት በአንድ ሌሊት ማይደረስባት ቅዱስ ልደታ ቤተክርስቲያን ቨርጂኒያ፣ እኔም ተጋብዤ ስለነበረ ሰፊ የሆነ ዝማሬ ነው ከቅዳሴ በፊት ያለውን አገልግሎት እዛ ሰጥቻለሁ። የቅዳሴውን አገልግሎት ደግሞ ወደ አቡነ አረጋዊ ቤተክርስቲያን ሄጄ እዛ ላገለግል ሰዎች እያለሁ ማለት ነው። ቤቲ ፊላደልፊያ ወንጌላዊ ቤተ ክርስቲያን ምን ዘመርሽ? የጌታን መስቀል ፍቅር የሚያስመለክት ዝማሬን የዘመርኩት ለቅምሻ እንደው አንድ መቼም አድማጭ መጓጓቱ አይቀርም። እኔ ብቻ አደለሁ ለእኔ ነው መንከራተት መስቀል ተሸክመ መውረድ ያኔ የደምላም እንዲህ ያስጨነቀ ውለታን አስታውሳለው ወድጅም አመልክሃለው ውለታን አስታውሳለው ወድጅም አመልክሃለው። ድንቅ ነው። በጣም ድምጻዊ ነች። ብዙም ሰው ነግሮኛል እኔም በዩቱብ አንዳንዶቹን ሰምቻለሁ። ወደዚህ አገልግሎት ለምን መጣሽ? ወይ እንዴት መጣሽ? ባለቤትሽ ፓስተር እንዳልክ ሲሰብክ አንቺን መዘመር ጀመርሽ ወይስ? ያውም ከልጅነት የጀምሮ በእግዚአብሔር ቤት ውስጥ ነው ያደግኩት። መዘመር በጣም ወዳለሁ፣ ዘምራለሁ። ግን እንደዚህ ሶሎ አገለግላለሁ የሚል ሀሳብ አልነበረኝም። ከየት መጣት እና የእግዚአብሔር አሰራር ነው እና ብዙ ዝማሪዎች እግዚአብሔር ይሰጠኛል። ከዛ በኋላ ያው ወላጆቼ ቤተሰቦቼ እያበረታቱኝ ለማገልገል በቅቻለሁኝ። ሲዲዎች አውጥተሻል ቤት? አዎ ሶስት አለ በልዩ ሲዲ የለኝ ምን ያልሽኝ? አዎ እህቴ እንጂ እሺ። ያሰብሽው የለም ወደፊት አለ። ይሄን ድምጽ ይዘሽማ ማ ዝም ልት ያልሽ። እንዴት ነው ወደዚህ አገልግሎት የገባሽው አንቺስ? እግዚአብሔር ቤት ማገልገል ድሮም ከልጅነቴም ያለ ነው። ሁልጊዜም እዛው ጋር ተጠግቶ እሱን አገልግሎት መስጠት የውስጥ ፍላጎት መዘምራን ለመሆን ያው እዚህ መጥቼ ማገልገል መጠቀም ስጀምር ራሴ ይገለገልበታለው ብዬ ነው ማስበው። ና አንድ ነገር ማድረግ እንዳለብኝ ያውቃለው ይሰማኝ ነበር እና ከተሰጠኝ መክሊት አንዱ ነው ብዬ ስለማስብ በመዘመር ማገልገል በጣም ያስደስተኛል። የጻፍኳቸው መዝሙሮች አሉ። በቤተ ክርስቲያን ውስጥ የሚዘመሩ የኔ መዝሙሮች አሉ። ነገር ግን ሲዲ በማሳተም ደረጃ የግል የሆነ ስራ እስካሁን አለ ቸርነት እንዴት ጀመር ካልልህም እንግዲህ ምስጢር አየህ ዲያቆን ሆንክ ድምፅህን አየኸው ጥሩ ነው ምንድን ነው ታሪክ አለው አጀማመሩ ያው እንደ ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ህፃን ሆነን እናቶቻችን ይዘውን ሄዳሉ። እዛው ነው ያደግኩት እኔ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ያደግኩት። ይዛኝ ሄደች እናቴ እዛው ነበረ ማድረው ሙለው እናቴ የስለት ልጅ ነ ብላኛለች። እና ቤተክርስቲያን ተሰጥቼ ነው ያደግኩት። እና ቀስ በቀስ አገልግሎት በምሰጥበት ሰዓት ከህፃናት ጀምሮ እዛው ነው እየተማርኩኝ እያደግኩኝ። ከዛ ካህናቱ ጥሩ ድምፅ አለ፣ ቀጥል፣ ጎብዝ፣ በርታ እያሉ ግልገል መርጌታ ነበር የሚ ቀስ እያልኩኝ እዛው የመጀመሪያውን ሲዲ ከዛ በኋላ አገልግሎቴን አሰፋሁት። ስንት ሲዲዎች አሉ? አሁን ቻ አሁን ሰባት ደርሰባት የሰባተኛው አሁን መጀመሪያ ላይ ይጠቀምንበት ነው። ከዛ ቀደም ብሎ ደግሞ አንድ በጣም በጣም የወደድኩት አንድ ጊዜ ኒውዮርክ አጋጣሚ ተገናኝተን የዘመርከዋለን ግባኤ ሰላም አምላክ የሚለው መዝሙር ነው። يا

ይሄ መዝሙር ቤተ ክርስቲያን የሚዳስስ ነው። ሀገርን የሚዳስስ ነው። ከዛ የተነሳ ግባ ሲባል